ከመስከረምና ጥቅምት ወራት ተደጋጋሚ ክስተት በኋላ ካለፉት ሁለት ሳምንታት ወዲህ በአፋር ክልል አዋሽ ፈንታሌ አካባቢ የሚፈጠረው ርዕደ መሬት እንደ አዲስ መከሰቱን የዘርፉ ባለሙያዎች ይናገራሉ። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ሰዋ ሳይንስና አስትሮኖሚ ተቋም ተመራማሪ ፕሮፌሰር አታላይ አየለ ለአሜሪካ ድምፅ እንዳስታወቁት ትናንት ታህሳስ 20 ቀን 2017 ዓ ም በአፋር አዋሽ ፈንታሌ ተደጋግሞ የተከሰተው ርዕደ መሬት ያስከተለው ንዝረት እስከ አዲስ አበባ ተሰምተዋል። በተለይ ትናንትና ከሰዓት ጀምሮ እስከ ዛሬ ንጋት አካባቢ እና አሁንም ረፋዶ አካባቢ በሪክተር ስኬል በመጠናቸው ከፍከፍ ያሉት የመደጋገም ባህሪ አይተናል እና አሁንም የሚቀጥል ነው የሚመስለው። በዚህ ጊዜ ይቆማል ብሎ ለማለትም ያስቸግራል። በጣም ከፍተኛ የተባለው እስካሁን አምስት ነጥብ አንድ ነው። የሱም ትናንትና ሁለት ሰዓት ከአስር እና ዛሬ ሌሊት አካባቢ የተፈጠሩት ናቸው። ሌሎች አራት ነጥብ ዘጠኝ አራት ነጥብ ስምንት አራት ነጥብ ስድስት እንደዚህ ናቸው። እነዚህ ተደጋግመው መፈጠራቸው ከአዲስ አበባ ርቀት ድረስ ስለተሰማ እዚህም አዲስ አበባ ባለው ህዝብ ዘንድ ስነ ልቦና ጫና አሳድሯል ከትናንቱ በላይ ከፍተኛ መጠን ያለው ርደ መሬት ከዚህ ቀደም ተፈጥሮ እንደነበር የሚያስታውሱት ፕሮፌሰር አታላይ የሰሞኑን ልዩ የሚያደርገው ተደጋግሞ መከሰቱ ነው ብለዋል ርደ መሬቱ ከተከሰተባቸው አካባቢዎች አንዱ በሆነው ሳቡሬ ከተማ ነዋሪ ነኝ የሚሉት ኖርሲ ሱክና ተደጋግሞ በተከሰተው ርደ መሬት ምክንያት እሳቸውን ጨምሮ በመቶዎች የሚቆጠሩ የከተማ ነዋሪዎች አንጻራዊ መረጋጋት ወዳሉባቸው ጉንቡ ጉድሊ ረሚዳላሞ መዳላ ወደሚባሉ አካባቢዎች መፈናቀላቸውን ጠቁመዋል። እሳቸውም ሰባት ቤተሰቤን ይዤ ጉምቡድሊ ወደሚባል መንደር ገብቻለሁ ብለዋል። ከሰላሳ በላይ ፈርሷልና ቤት አሁን እኮ ቤት መፍረስ እኮ አያሰገንም እኮ እንስሳ ማለቅም አያሰገንም። ግን አሁን እኛ ምን እንደምንሆን እኮ ነው እያሳሰበን የምንውለው ማለት ነው። የምንቀመጠው መሬት እንዳለ ከስር እንዳለ ምንጭ ነው። ከላይ በኩል ግድብ አለ። ያ ሁሉ የተለያዩ ምንጮች አሉ እዛው በፊትም ያ ምንጮችም ആ ഉണ്ണോറി വെച്ചിട്ടു ഏത് സ്ട്ടൂണല്ലോ ഉള്ളു വാങ്ങണു അകറുള്ള ഉടലയിലാകറിയിടുന്നുടാ മാറാൻ വീടും അല്ലേ ഉട ഉറങ്ങാല്ലേ ഉടബുപാല്ലേ ഇങ്ങനെ മുന്നേറ്റല്ലണ് አሁን የሚያሰጋን ይሄ ሳት ራሱ መቼ እንጣ ውሃ መቼ ውጣ አናውቅም። እናቶቹ አሁን ውጭ ነው የሚያድሩት። ማታ ለወባ፣ ለብርድ እየተጋለጡ ነው ያለው። ቀድሞ መጀመሪያ ከመታመም ቀድሞ መጠናቀቅ ይባል አለ ዳና የነበረው መሬት እየተሰነጠቀ ነው ያለው። በሁለት ስንትቅ መሀል ላይ የቀረው ሰዎችም ማን ሊያገኝ ይችላል ነው። ለረሃብም ልንጋለጥ ነው። አሁን ለአደጋም ልንጋለጥ ነው። ከላይ ግድብ አለ። የከሰም ቀባና መስኖ ሳልማት ግድብ ነው። ያ ግድብ ምን የሆኑ ብላል ነው ሀሳባችን ያቡሬ ከተማ የሚገኘው የሳቡሬ ሁለተኛ ደረጃ ትምህርት ቤት የመምህራንና የአስተዳደር ቢሮዎች በርዕደ መሬቱ መፍረሳቸውን ያስታወቁት ደግሞ የትምህርት ቤቱ ርዕሰ መምህር ፈቃዱ ቤኛ ናቸው። ቀደም ሲል በተመሳሳይ ስም የሚጠራው የአንደኛ ደረጃ ትምህርት ቤት በመፍረሱ ተማሪዎች በዳስ ውስጥ እየተማሩ መሆናቸውን አመልክተዋል። የወረር አዱብተል የከተማ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ኑር ሁሴን መሐመድ በትናንቱ ርዕደ መሬት መኖሪያ ቤቶችና መሰረተ ልማት ላይ ጉዳት መድረሱን አረጋግጠዋል። በአዋሽ ፈንታሌ ተራራ አንስቶ በዱለቻ እስከ ኦሮሚያ ክልል አዋሳኝ ወረዳዎች ሶማሌን ብንል ወደ አዲስ አበባም አቅጣጫዎች እንዳለ የመሬት መንቀጥቀጡ ይታያል። አዋሽ ፈንታሌ ወረዳ ሳቡሪ አካባቢ የሚባል ቀበሌ ላይ ወደ ሰላሳ አምስት የሚጠጉ ቤቶች ላይ ከፍተኛ ጉዳት ደርሷል። እዛው ሳቡሬ ቀበሌ ወደ አርባ መውጫ ጥቁር አስፋልት መንገድ ላይ የመሬት መሰንጠቅ፣ ጤና ጣቢያ ቤቶች ወድቀዋል። እዛ ላይም ከፍተኛ ጉዳት ደርሷል። የአዋሽ የአደጋ መከላከል ጽህፈት ቤት ኃላፊ ኢብራሂም አብዱ እንዳስታወቁት ለርዕደ መሬቱ ተጋላጭ የሆኑ ሰዎችን ከትናንት ጀምሮ አንጻራዊ መረጋጋት ወዳሉባቸው ቦታዎች ማስፈር መጀመሩን አመልክተዋል። ቁጥራቸውን በውል ለይቶ ለማስቀመጥ ግን የተጠናቀረ ሪፖርት እንደሌላቸው አብራርተዋል። ነዋሪው በአግራቢያው የሚገኘው የከሰብ መስኖ ግድብ በመሬት መንቀጥቀጡ ተንዶ አካባቢውን ሊያጥለቀልቀው ይችላል በሚል ስጋትም የስነ ልቦና ለመረጋጋት ውስጥ መግባቱን አቶ ኢብራሂም ጠቁመዋል።

እዛ ኤሪያ ላይ ተነስቶ ወደ ሌላ አካባቢ ስጋት የቀነሰ አካባቢ ላይ እንዲሰፍሩ ነው እንቅስቃሴ ተጀምሯል። ወደ የት አካባቢ ነው የሚሰፍሩ? አሁን እኛ አካባቢ መሬቱ መንቀጥቀጡ በአብዛኛው በሁሉም ቦታ ላይ ስለሚሰማ እንድነቱ ዋናው ጉዳይ ስጋት ሊያመጣ የሚችል ሌላ አደጋ እኛ አካባቢ ላይ ግድብ አለን እና ያ ግድብ አካባቢ ለቆ ወደ ሌላ እዛ ግድቡ ከፍታ ከፍታ ቦታዎች ላይ እንዲሰፍሩ ማድረግ ነው። ፕሮፌሰር አታላይ ረደ መሬቱ በግድቡ ላይ ጉዳት ሊያደርስ ይችላል ወይም አይችልም የሚለው ማጠቃለያ በጥናት ነው መመለስ ያለ አለበት ይላሉ። በመጀመሪያ ደረጃ ይሄ እየተባለ ያለው ጥርጣሬ ሳይንሳዊነቱን ማረጋገጥ ያስፈልጋል፣ በአስቸኳይ ማለት ነው። ይህ ጊዜ የሚሰጥ አይደለም፣ ቶሎ መወሰን ስላለበት ማለት ነው። ለምሳሌ በሁለት ሺህ አምስት በፈረንጅ አቆጣጠር አፋር ውስጥ ከፍተኛ ቅልጣለት ተፈጥሮ ነበር፣ እንደ አሁኑ ማለት ነው። እና በወቅቱ የአቅም ግንባታ ሚኒስቴር እና የጠቅላይ ሚኒስትር ቢሮ በመተባበር ሄሊኮፕተር ተመድቦ በቦታው ቅኝት ተደርጎ የሚፈናቀል ሰው ካለ ዝግጅት የተደረገ ነገር ነበር እና አሁን እሱ ስለመደረጉ ማውቀው ነገር የለም። ያ ማለት አለበት። በመንግስት ዘንድ ማለት ነው። ችግሩ በአንድ አካባቢ ጥረትና በውስን ሀብት የሚፈታ ለመሆኑን የጠቆሙት የወረራ አዱብተል ከተማ መንግስት ኮሚኒኬሽን ጽፈት ቤት ኃላፊ ኑር ሴን መሐመድ ለፌዴራሉ መንግስት ለግብረሰናይ ድርጅቶችና ለኢትዮጵያ ሕዝብ የድጋፍ ጥሪ አቅርበዋል። በዋሽ ከተማ ደረጃም የችግሩ ሰለባ የሆኑ ሰዎችን የማጽናናት ስራ መሰራቱን አክለው ገልጸዋል። ርዕደ መሬቱ በአጎራባች በሚገኘው ኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ ወረዳ ላይም ጉዳት ማድረሱን አባይነህ ውርጌ የተባሉ ነዋሪ ተናግረዋል። መስከረም አለቂያው አካባቢ የመሬት መንቀጥቀጥ ተከስቶ ነበር። በመሀል ጋፕ ነበረው። በዚህ ሳምንት ደግሞ በሰዓታት መካከል የመሬት መንቀጥቀጥ ይከሰታል። የአሮጌ ቤቶች የመውደቅ ባህሪ ታይቷል ማለት ነው። ፈንታሌ ተራራ ላይ የመሰንጠቅ እና የመፈንዳት ባህሪ ታይቶበታል። እንዲባ አንደኛ ደረጃ ትምህርት ቤት ላይ ትምህርት ቤቱ ግድግዳ የመሰንጠቅ ባህሪ አሳይቷል። ሁለተኛው ደግሞ እዚህ መርቲ ሀይ ስኩል እና ያው አልፎ አልፎ የመሬት መሰንጠቅም ምልክቶች እየታዩ ነው። በፈረንጆቹ የዘመን ቀመር 1944ዎቹ አካባቢ ፍንዳታ የተከሰተበትና ቅልጥ አለት የተስተዋለበት የአዋሽ ፈንታሌ አካባቢ በተለያዩ ጊዜያት ርደ መሬት ሲከሰትበት መቆየቱን በአዲስ አበባ ዩኒቨርሲቲ ጂኦፊዚክስ የህዋ ሳይንስና አስትሮኖሚ ተቋም ተመራማሪ የሆኑት ፕሮፌሰር አታላይ ያየለ ለቪኦኤ የገለጹት ከሳምንት በፊት ነበር። ዱለታ ወረዳ ሳጋንቱ ቀበሌ ላይ ፍል ውሃ የሚያመነጭ መለስተኛ ኩሬ በርደ መሬቱ መፈጠሩና ከመስከረም መጀመሪያ እስከ ህዳር 2017 ባሉት ቀናት ውስጥ በጥቂቱ አምስት ጊዜ ርዕደ መሬት መከሰቱን፣ ርዕደ መሬቱ በትምህርት ቤቶች ህንፃ ላይ ባደረሰውም ጉዳት የመማር ማስተማር ሂደቱ መስተጓጎሉን ጠቅሰው ቪኦኤ መዘገቡ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራቂ